ጤናና አካባቢ ኪጋሊ፣ ሩዋንዳ የተሰባሰቡት ሁለት መቶ የሚሆኑት ሀገራት ባለፈው ሳምንት ቅዳሜ የሃይድሮፍሎሮ ካርበን አጠቃቀም ላይ ገደብ ለማድረግ መስማማታቸው ተሰምቷል። ስምምነቱ ባለፈው ዓመት ፓሪስ ላይ ሀገራቱ የተስማሙበትን ብክለትን የመቀነስ ቁርጠኝነት ያጠናክራል። ትልቅም እርምጃ ነው የሚሉ አሉ። በተቃራኒው መስማማታቸው አንድ ነገር ቢሆንም ለመሆኑ ምን ያህል መጠን ከባቢ አየር ውስጥ አለና ነው ብለው የሚጠይቁም አልጠፉም። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ሃይድሮፍሎሮ ካርበኖች ምንድን ናቸው? የኪጋሌው ስምምነት የዓለም የሙቀት መጠንን ለመቀነስ ምን ያህል ውጤት ይኖረዋል ብሎ መገመት ይቻላል? የዘርፉን ባለሙያዎች ማብራሪያና አስተያየት አካተናል። አብረን እንቆይ። ከመቶ ዘጠና የሚበልጡት ሀገራት ኪጋሊ ላይ የተስማሙት ሃይድሮፍሎሮ ካርቦኖች አጠቃቀምና ምርቱ ላይ ገደብ ለማድረግ ነው። ሃይድሮፍሎሮ ካርቦኖች ከባቢ አየር ውስጥ ሙቀትን በማመቅ የምድራችንን ሙቀት እንዲጨምር አድርጓል፣ የአየር ብክለትንም አስከትሏል በሚል ከሚወቀሰው ካርቦን ዳይኦክሳይድ የበለጠ ጉዳትንም ያስከትላሉ ነው የተባለው። በትክክል ሃይድሮፍሎሮ ካርቦኖች ምንድን ናቸው? በአካባቢ ደንና አየር ንብረት ለውጥ ሚኒስቴር የደን ዘርፍ አቅም ግንባታ መርሃ ግብር አስተባባሪ ዶክተር ተፈራ መንግስቱ ያብራሩታል። ሃይድሮክሎሮፍሎሮካርቦንስ የሚባሉት በሊኩዊድ መልክ ያሉ ወይም በጋዝ መልክ ያሉ ቅመሞች ናቸው። ስማቸው እንደሚገልጸው ሃይድሮጅን እንዳለበት፣ ካርበን እንዳለበት፣ ፍሎራይድ እንዳለበት ነው የሚያሳየው እና እነዚህ ቅመሞች በብዛት እንደሚታወቀው በማቀዝቀዣ ፋሲሊቲዎች በፍሪዘርስ እና ሪፍሪጅሬተርስ እና በኤር ኮንዲሽኒንግ ሲስተምስ ውስጥ ጥቅም ላይ የሚውሉ ናቸው። እነዚህ ፋሲሊቲዎች ሲዘጋጁ ወይም ሲጠገኑ ወይም ደግሞ ዲስፖዝ ሲደረጉ ሲወገዱ፣ እነዚህ ፈሳሾች እና ጋዞች በቀላሉ ወደ አየር እና ወደ ሰውም የመሰራጨት ባህሪ ስላላቸው በተለይ ደግሞ ወደ አየር ሲገቡ እስከ ላይኛው የአየር ንጣፍ ድረስ የሚዘልቁ ናቸው በተለይ ስታቶስፌር የሚባለው አካባቢ ላይ የኦዞን ሌየርን ማሳሳት ነው። ኦዞን ሌየር የሚባለው በላይኛው የአየር ንጣፍ ላይ ያለው በተለይ ከፀሐይ ብርሃን የሚመጣው ሰዎችን የሚጎዳ እና ሕይወት ያላቸው ነገሮችን ሊያውቅ የሚችል አልትራቫይለንት ሬይ ላይ መጦ ሊያስቀር የሚችል ሌየር ነው። ያንን ሌየር የሚያሳሱ ኬሚካሎች ናቸው። እነዚህ ሃይድሮፍሎሮ ካርቦኖች ወደ ላይ ከፍተኛው የከባቢ አየር ንጣፍ ድረስ ሄደው በሚያደርሱት ጉዳትም አደገኛው የፀሐይ ጨረር መሬት ላይ አርፎ የሰዎችን ጤና እንዲያውቅ በማድረግ ብቻ አይገቱም። የዓለም የሙቀት መጠን እንዲጨምርም ከፍተኛ አስተዋጽኦ እንደሚያደርጉ ዶክተር ተፈራ ያስረዳሉ። የዓለም ሙቀት መጨመር በበካይ ጋዞች ልቀት ምክንያት የመጣ እንደሆነ ነው በሳይንስ የተረጋገጠው። እነዚህ በካይ ጋዞች ደግሞ ብዙ አይነት ናቸው። አይነታቸውም ይለያያል፣ ተጽዕኖቸውም ይለያያል። ካርቦን ዳይኦክሳይድም እኛ የምንተነፍሰው ማየር ጭምር በካይ ጋዝ ተብሎ ይወሰዳል። ከኢንዱስትሪ የሚወጡ የተለያዩ ጋዞችም እንደዚሁ። እነዚህ ደግሞ የሃይድሮክሎሮፍሎካርቦንስ ከበካይ ጋዞች ውስጥ አንዱ ሆነው በከባቢ አየር ላይ ካሉ ሙቀትን የማመቅ አቅማቸው ከሌሎቹ ጋዞች የበለጠ ስለሆነ የተለየ ኢምፓክት ይኖራቸዋል የሚል መረጃ እና የሳይንሳዊ ትንታኔ ነው ያለው። እነዚህ አሁን የተጠቀሱት ኬሚካሎች ወይም ንጥረ ነገሮች ከባቢ አየር ውስጥ ሲሆኑ የሚያስከትሉት ተጽዕኖ መኖሩን የሚያምኑ ቢኖሩም በከባቢ አየር ውስጥ ምን ያህል ብዛት ቢኖራቸው ነው ይሄንን ተጽዕኖ ሊያመጡ የሚችሉት የሚል ክርክር የሚያነሱ አሉ። መጠናቸው ሁሉም እኩል አይደለም። አንዳንዶቹ በትንሹ ነው ያሉት፣ አንዳንዶቹ ደግሞ በብዛት ነው ያሉት። ግን በትንሹ ኖረው ደግሞ በብዙ ካሉት ጋር እኩል ተጽዕኖ ያላቸውም አሉ እና መብዛታቸው እና ማነሳቸው ብቻ ሳይሆን ለአንዳንዶቹ ኢፌክታቸው ከፍተኛ ስለሆነ መጠናቸው ብቻ አይደለም ሊገዛን የሚገባው እና ለምሳሌ ሚቴን የሚባል እንደዚሁ አለ። ከዚህ ከማቀዝቀዣ ጋር የተያያዘ ሳይሆን በሌሎች አክቲቪቲዎች ወደ አየር የሚለቀቅ አሁን ያ ጋዝ ወደ አየር መለቀቅ ማለት አንዷ የሚቴን ሞለኪል ከካርቦን ዳይኦክሳይድ መቶዎች ኢምፓክት ያላት ልትሆን ትችላለች እና የሙቀት የማመቅ አቅሙና በአየር ላይ የሚቆይበት ጊዜ ተጽዕኖውን የሚወስነው ያ ነው። ምናልባት አሁን ለምሳሌ ካርቦን ዳይኦክሳይድ ከባቢ አየር ውስጥ ቢኖርም በተክሎች አማካኝነት ደግሞ ሌላ ዑደት ውስጥ ስለሚገባ የመመጠጥ እድል አለው ይባላል። እንደነዚህ አይነቶቹ ሌላ መወገጃ መንገድ አላቸው ወይ አላቸው የማግለያ ሜካኒዝም አላቸው። ብዙዎቹ ግን ምንድነው ብዙ ባዮኬሚካል የሆነ ስቴፕ ስለሚጠይቁ በአጭር ጊዜ ውስጥ አይገለሉም። ለዚህ ነው ሬዚደንስ ታይማቸው በአየር ላይ ረጅም ጊዜ የሚፈጀውት። አንዳንዶቹ ብዙ አመት ፈጅተው በሌላ መልክ ተቀይረው ለተለያዩ መሬት ላይ ላሉ ህይወት ያላቸው ነገሮች ጥቅም ሊውሉ ይችላሉ። ግን እንደ ካርቦን ዳይኦክሳይድ አጭር ጊዜ አይደለም። ካርቦን ዳይኦክሳይድ ከተለቀቀ በኋላ በአየር ላይ እስካለ ድረስ በአረንጓዴ እጽዋት ወዳው የመመጠጥ እና የመገለል አቅሙ ከፍተኛ ስለሆነ ከባቢ አየር ላይ የሚቆይበት ጊዜ አነስተኛ ነው እና ሰርኩሌሽኑ ፈጣን ነው ማለት ይቻላል። ሌሎቹ ግን ባሉበት ፎርም ወደ ሌላ ጥቅም ለማዋል አስቸጋሪ ኬሚካል ፕሮሰስ ስለሚያስፈልጋቸው ለዚህ ነው ተጽዕኖቸውን ከባድ ነው ተብሎ የሚፈረጁት። በኪጋሌው ስምምነት መሰረት ሃይድሮፍሎሮ ካርቦኖችን ማምረትም ሆነ መጠቀም በሶስት ደረጃዎች በመከፋፈል ነው ሀገራት እንዲቀንሱ የተወሰነው። አብዛኞቹ በኢንዱስትሪ ያደጉና አንደኛው አለም በመባል የሚታወቁት እስከ ጎርጎሮሳዊው ዘመን 2018 እነ ቻይና፣ ብራዚልና መላው አፍሪቃ ደግሞ እስከ ሁለት 2024 ህንድ ፓኪስታንና ሌሎች በርካታ ሀገራት እስከ 2028 ዓ ም ድረስ እንዲቀንሱ ነው የተደለደሉት። በተጠቀሱት የጊዜ ገደቦችም የሃይድሮፍሎሮ ካርቦን ምርትም ሆነ ጥቅም ላይ የመዋላቸው ነገር ከ15 እስከ 20 በመቶ ይቀንሳል ተብሎ ታቅዷል። ይህ ደግሞ የዓለም የሙቀት መጠንን በ0.5 ዲግሪ ዝቅ እንዲል ይረዳል ነው ተስፋው። የአካባቢ ተፈጥሮ ጥበቃ ዘርፍ ባለሙያ የሆኑት አቶ አለባቸው አደም ኑሩዬ ሀገራቱ የደረሱበት ስምምነት ትልቅ እርምጃ ነው ይላሉ። በቅርቡ በህዳር ወር መጀመሪያ አካባቢ የአለም ሀገራት የፓሪስ አግሪመንትን የፈረሙት የአለም ሙቀትን ለመቀነስ በተስማሙበት መሰረት ትክክለኛ ስራዎችን የሚሰሩበትን እና የቅነሳውን ሁኔታ ወደ ሀገሮችን የሚያስፈልገውን ለአዳፕቴሽን ወይም ለማጣጣም የሚያስፈልገውን ድጋፍ የገንዘብ፣ የአቅም ግንባታ፣ የቴክኖሎጂ ለመስጠት በሞሮኮ ማራከሽ ይሰበሰባሉና። ይሄ አንድ ተጨማሪ ጉልበት እንደሆነና በእውነትም ዓለም በተለይም ደግሞ በዚህ በበካይ ጋዞች ልቀት የታወቁት የአውሮፓን ሀገሮችና አሜሪካ ያሳዩት ቆራጥነትና ሊደርሽፕ ሊመሰገን የሚገባው እና ዓለምንም ከበካይ ጋዞችና እንዲሁም ከአደገኛ ሙቀት ለመከላከል ለሚደረገው ጥረት የተወሰደ ታላቅ እመርታ ነው ብዬ ነው የሚመስለኝ። አሁን ይሄ ስምምነት በእርግጥ ትልቅ ስምምነት ነው፣ እንደ ተግባራዊነቱ እና ራሱ ስምምነቱ በቀላሉ የማይደረስበት ነው የሚል አስተያየት የሚሰጡ አሉ። እርስዎ እንዴት ያዩታል? ይሄንን ፈጣን ለውጥ ማየት ያስችላል ብለው ይገምታሉ? እንግዲህ ስምምነቱ በጣም በጣም በጣም ጠቃሚ እርምጃ ነው። ምክንያቱም ጠቅለል ብሎ ሲታይ ስምምነቱ ተግባራዊ ከሆነ የዓለምን የሙቀት መጠን በዜሮ ነጥብ አምስት ዲግሪ ሴንቲግሪድ ይቀንሰዋል። ይሄ ደግሞ በጣም ከፍተኛ ነው። በፓሪስ ስምምነት የዓለምን ሙቀት መጠን ከሁለት ዲግሪ ሴንቲግሬድ በታች ከተቻለ ወደ አንድ ነጥብ አምስት ዲግሪ ሴንቲግሬድ ለማንጣት ነው የሚለው እና በዚህ በሩዋንዳ በተደረገው ስምምነት መሰረት ዜሮ ነጥብ አምስት የዓለምን ሙቀት መቀነስ ማለት እጅግ እመርታ የሚያሳይ ውሳኔ ነው እና መሪዎችም እጅግ ታላቅ ቆራጥነት እያሳዩበት ነው። ይሁን እንጂ እንደተባለው ብዙ ወገኖች ስጋታቸውን ያንጸባርቃሉ። ምክንያቱም አሁን ካለው የዓለም የፖለቲካል ኢኮኖሚ ጋር የተያያዘ ነገር ነው። በተለያዩ አካባቢዎች ስናይ ብዙ ኢንዱስትሪዎች፣ ብዙ የፈርታይዞች ሴክተሩ አልፎ መልቲናሽናል ካምፓኒ፣ የተለያዩ ኢንተረስት ግሩፕ፣ የተለያዩ ሎቢስት ብዙ ገንዘብና ኃይላቸውን አቅማቸውን በመጠራቀም ይህን ነገር ለማሰናከል ለማዘግየት ጥረት ሊያደርጉ ይችላሉ። ሆኖም ግን አሁን እነዚህ ሁለት መቶ ሀገራት በዚህ ስምምነት ያሳዩትን ቆራጥነት በተከታታይም ፓሪስ አግሪመንት መሰረትም ተደግፈው ይሄ ያገባናል የሚሉ የተለያዩ የመንግስት አካላትን መንግስታዊ ያልሆኑ አካላትን ግፊት በማድረግ ለተፈጻሚነቱ ከፍተኛ ርብርብ ይደረጋል ብዬ አስባለሁ። ቀላል አይሆንም፣ ግን ደግሞ ይሳካል የሚል በጣም ኦፕቲሚስት የሆነ አመለካከትም አለኝ። የአየር ንብረት ለውጥን የሚያስከትሉ ሙቀት አማቂ ጋዞችን በየደረጃው ለመቀነስ የሚደረጉ ስምምነቶች ስብስብ። በዚህ ጉዳይ በመጪው ኅዳር ወር መገባደጃ ላይ የሚደረገውን አብይ ድርድር ወደፊት ትንሽ ሊያራምደው እንደሚችል ነው ተስፋ የተደረገው። ማብራሪያ በመስጠት የተባበሩንን እያመሰገንን ለእለቱ ያልነውን በዚሁ እናብቃ። አድማጮች፣ አስተያየት ጥቆማችሁ አይለየን። ሸ እየለገሰነኝ ሰላም ሁኑ።